ጤናና አካባቢ ኢትዮጵያውያን ሐኪሞች የታካሚያቸውን ህመም ምንነት ለመረዳት አስፈላጊው ዘመናዊ መሳሪያ እንደ ልብ በሌለበት ጊዜ ወስደው ህመምተኛውን በመጠየቅ የሚሰጡት መፍትሄ አድናቆት እንዳስገኝላቸው ልብ ብለውት ይሆን ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ ከአራት አስርት ዓመታት በፊት የሕክምና ትምህርትንም ሆነ ዘመናዊ ሕክምናን መስጠት የሚችሉ ሐኪሞች ቁጥር ትንሽ በነበረበት ጊዜ የያኔው የጎንደር የጤና ኮሌጅ ከጀርመኑ የላይፕሲሽ ከተማ ዩኒቨርሲቲ ጋር ትብብር መጀመሩ ብዙ በሙያው የተካኑ ሐኪሞችን ማፍራት እንዳስቻለው ነው የሚነገረው። ያኔ ጀርመን ምስራቅና ምዕራብ ተብላ የተከፈለች ስትሆን የለያያት ግንብ ከፈረሰ በቅርቡ ሰላሳኛ ዓመቱን ይደፍናል። ትብብሩ ደግሞ አርባ ዓመት ተሻግሯል። የተገኙ ውጤቶችን አብረን እንቃኝ። የዛሬው ጎንደር ዩኒቨርሲቲ ከአራት አስርት ዓመታት በፊት ኢትዮጵያ ውስጥ የሕክምና ትምህርት መስጠት እንዲችል የተመቻቸ ተቋም መሆኑን ታሪኩን የሚያውቅ ይናገራሉ። በወቅቱ ከጎንደር የጤና ኮሌጅ ጋር ሙያዊ ትብብር ያደረገው የምስራቅ ጀርመን አካል በሆነችው ላይፕሲሽ ከተማ የሚገኘው የካርል ማርክስ ዩኒቨርሲቲ ነው። በማስተማርና በሕክምና ትብብር የተጀመረው ግንኙነት አድጎም የጤና ኮሌጁ ተማሪዎች የሆኑ ኢትዮጵያውያን ወደ ላይፕሲሽ በመሄድ ክህሎታቸውን እንዲያሳድጉ መንገድ ከፈተ። ዛሬ ራሱን ችሎ በኢትዮጵያ ምሁራንና ባለሙያዎች የሚንቀሳቀሰው አንጋፋው የጎንደር ዩኒቨርሲቲ ዘመናዊ ሐኪም ብርቅ በነበረባት ኢትዮጵያ በርካቶችም በህክምናው ዘርፍ እያሰለጠነ ማቅረቡን የዘርፉ ባለሙያዎች ይናገሩለታል። ያኔ ምስራቅ ጀርመን ተብሎ ይታወቅ የነበረው የላይፕስሽ ከተማ ዩኒቨርሲቲ እና የጎንደር ጤና ኮሌጅ ከአንድ ሳምንት በፊት የትብብራቸውን አርባኛ ዓመት እዚቹ ላይፕስሽ ከተማ ላይ አክብረዋል። ዘመናትን የተሻገረው የሁለቱ ዩኒቨርስቲዎች ትብብር በሁለት ጉዳዮች ላይ ማተኮሩን በዚህ ክብረ በዓል ላይ ከተገኙትና የጎንደር ጤና ኮሌጅ ተማሪ ከነበሩት አንዱ ፕሮፌሰር ያሬድ ወንድምኩን ገልጸውልናል። ከአርባ ዓመት በፊት ኢትዮጵያ ውስጥ አንድ የህክምና ትምህርት ቤት ብቻ ነበር የነበረው፣ በጥቁር አንበሳ ሆስፒታል ውስጥ የሚገኘው አዲስ አበባ ሜዲካል ፋካልቲ። እና የሚፈጠሩት ሐኪሞች ቁጥራቸው ትንሽ ነው። በዛ ወቅት ሁለተኛ የህክምና ተቋም ኢትዮጵያ ውስጥ እንዲከፈት ስታሰብ ትልቁ ችግር የነበረው መምህራን ኬት ይገኛሉ የሚል ነው። በወቅቱ የጎንደር ጤና ኮሌጅ እና በላይፕዚክ ዩኒቨርሲቲ ህክምና ፋከልቲ መካከል ትብብር ይፈረማል። በዛ ትብብር መሰረት የጀርመን ሐኪሞችና ፕሮፌሰሮች ባበሻ ዘመን አቆጣጠር ከአንድ ሺህ ዘጠኝ መቶ ሰባ ሁለት ዓመተ ምህረት ጀምሮ ጎንደር በመምጣት የሕክምና ተማሪዎችን ማስተማር ጀምረዋል። እንግዲህ ያ ትብብር መምህራኖችን ወደ ኢትዮጵያ ማምጣትና፣ ሐኪሞችን ማፍራት ሁለተኛ ከሚመረቁት የሕክምና ዶክተሮች መካከል ፈቃደኛ የሆኑትና ብቃት ያላቸውን ደግሞ በጀርመን ሀገር በመላክ በድህረ ምረቃ ትምህርት እንዲሳተፉና ተመልሰው ወደ ጎንደር መምጣት ጀርመኖችን እንዲተኩ፣ ሶስተኛ በምርምር እና በህክምና አሰጣጥ ላይ በጎንደር ሆስፒታል ውስጥ ጀርመኖች አተፉ የሚያስችል ትብብር ነው የተደረገው ያኔ ይላሉ ፕሮፌሰር ያሬድ። ያኔ ወደ ጤና ኮሌጁ የሚገቡ ተማሪዎችን ከሁለተኛ ዓመት በኋላ የሚሰጡትን ሙያዊ ሕክምና ትምህርቶች ሊያስተምሩ የሚችሉ ኢትዮጵያውያን ባለሙያዎች ቁጥር እጅግ አነስተኛ ስለነበር የታሰበው የሕክምና ባለሙያዎቹን የማፍራቱ ተግባር እንዲሳካ ጀርመናውያን ምሁራን ነበሩ የሚያስተምሩት። ከትምህርቱ ጎን ለጎንም አስፈላጊውን የሕክምና አገልግሎት ቀዶ ሕክምናን ጨምሮ ጀርመናውያኑ ዶክተሮች በመስጠት ያገለግሉ እንደነበርም አንስተዋል። ምን ያህል ኢትዮጵያውያን ወደዚህ መጥተው የመማር እድል አግኝተዋል? እንግዲህ የትብብሩ ሁለተኛው ዘርፍ ምንድን ነው? ብቃት ያላቸው ኢትዮጵያውያኖች በጀርመን ላይፕሲክ ዩኒቨርሲቲ እና በሌሎች ዩኒቨርሲቲዎች ሄደው ድህረ ምረቃ ትምህርት እንዲከታተሉ የሚያስችል ነበር። በየአመቱ አስራ ሁለት ኢትዮጵያውያኖች እንዲሄዱ ይፈቅዳል። በመጀመሪያ አካባቢ አስራ ሁለት ያህል ሰዎች ማግኘት አልተቻለም ነበረ በአጠቃላይ ሰባ ሶስት የሚሆኑ ኢትዮጵያውያኖች በዛ ፕሮግራም ውስጥ ተሳትፈዋል። አንዱ ምኔ የነበርኩኝ እኔ በፊዚዮሎጂ ትምህርት የፒኤችዲ ስልጠና በላይፕዚክ ዩኒቨርሲቲ ወስጄ ተመልሼ ጎንደር ዩኒቨርሲቲ ሳገለግል ቆይቻለሁ ለአስራ ሁለት አመታት። ወደ ጀርመን ሀገር ለከፍተኛ ትምህርት ከተላኩት የያኔው የጎንደር የጤና ኮሌጅ ተማሪዎች አንዱ የሆኑት ፕሮፌሰር ያሬድ የውስጥ ደዌ ከፍተኛ ሐኪም ሲሆኑ በአሁኑ ጊዜ በሰሜን አሜሪካ ቨርጂኒያ ግዛት ሜሪ ዋሽንግተን ሆስፒታል በመስራት ላይ ይገኛሉ። ከአርባ ዓመት በፊት በኢትዮጵያ የነበረውን የሕክምና ሁኔታ መነሻ በማድረግ በላይፕሲሽና በጎንደር ዩኒቨርሲቲዎች መካከል የተደረገው ትብብር ያስገኘውን አዎንታዊ ውጤትም እንዲህ ይገልጻሉ። የዛሬ አርባ ዓመት አካባቢ ለምሳሌ አንድ ዶክተር ለአንድ መቶ አርባ አምስት ሺህ ኢትዮጵያኖች ነው። ያ እንግዲህ ከሰሃራ በታች ባሉ አፍሪካ ሀገሮች ደረጃ እንኳን ስትመዝኙ ዝቅተኛው ነው። የእናቶች ሞት ትልቅ ነው። የህፃናት ሞት ትልቅ ነው። እና ይሄ ትብብር በርካታ ሐኪሞች እንዲፈጠሩ አድርጓል። ያ ትልቅ ውጤት ነው። ሁለተኛ ደግሞ ከነዚያ ሐኪሞች መካከልና ከሌሎችም አጋሪ የሕክምና ባለሙያዎች ጀርመን ሄዶ በመማር ተመልሰው የማስተማሩን ቦታ ተኩ ማለት ነው። አሁን የጎንደር ሕክምና ሳይንስ ኮሌጅ ሙሉ በሙሉ በኢትዮጵያውያኖች ነው የሚካሄደው። ኢትዮጵያውያኖች ጀርመንም ተምረው በኋላም ኢትዮጵያም ውስጥ ተምረው ሌሎችም ሀገሮች ውስጥ ተምረው የሕክምናውንም ሆነ ሌሎችን የማስፋፋት ስራውን ሙሉ ለሙሉ መተካት ችሏል። ይሄ የትብብር ውጤት ነው። ለተጨማሪ ትምህርትና የሙያ ስልጠና ወደ ጀርመን የመሄድ እድሉን ያገኙ ኢትዮጵያውያን ሐኪሞች ከሚቀስሙት እውቀት በተጨማሪ ያገኙት የአሰራርና የማስተማር ዘይቤ በጎንደር ዩኒቨርሲቲ ውስጥም አስተዋጽኦ ማድረጉንም አንስተዋል። ከጥቂት አመታት በፊት ወደ ተማሩበትና ወደ አገለገሉበት ጎንደር ዩኒቨርሲቲ ብቅ ባሉበት ጊዜም ለአመታት የዘለቀው ትብብር ያፈራውን ውጤት አስተውለዋል። ሁለት ሺ አስራ አራት ላይ የጎንደር ዩኒቨርሲቲ ስልሳኛ ዓመቱን ያከብር ነበር። እዛ ላይ እኔም ሌሎችም ኢትዮጵያኖች የድሮ ተመራቂዎች ሄደን ተካፍለናል። ተቋሙ አሁን የጤና ሳይንስ ተቋም ብቻ ሳይሆን የተሟላ ዩኒቨርሲቲ ደረጃ ላይ ደርሷል። በርካታ ፋክልቲዎች ስሩ ተከፍተዋል እና ከአስራ አምስት ሺህ በላይ ተማሪዎችን ያስተናግዳል። ወደ አራት ይሁን አምስት ካምፓሶች አሉት። እንደ ድሮ የድረ ምረቃ ብቻ ሳይሆን የድህረ ምረቃ ትምህርቶች በማስተርስ በፒኤችዲ ሌቭል እያስተማረ ማስመረቅ ጀምሯል እና ተቋሙ ድሮ ከነበረበት ሁኔታ ጋር ማወዳደር አይቻልም። በከፍተኛ ደረጃ አድጓል። በላይፕሲሽ ዩኒቨርሲቲና በጎንደር ዩኒቨርሲቲ መካከል ዓመታትን የዘለቀው ትብብር በርካታ የሕክምና ባለሙያዎችን ለኢትዮጵያ ማትረፉን ነው ከባለሙያው የተረዳ ነው። የጎንደር ዩኒቨርሲቲ በፌስቡክ ገጹ ላይም ትብብሩ ያስገኘለትን የሚያመለክት መረጃ ይፋ አድርጓል። እንዲህ ያለው ትብብር ሌሎቹም ዩኒቨርሲቲዎችና ተቋማት ቢያገኙት በተለይ በጤናው ዘርፍ ጠቀሜታው የጎላ እንደሚሆን ይታመናል። ፕሮፌሰር ያሬድ ከእንግዲህ የሚደረጉ ትብብሮች በአንድ አቅጣጫ ብቻ የሚፈሱ መሆን እንደማይኖርባቸው ነው ያመለከቱት። በተጓዳኝነት ለመስራት የሚፈልጉ ሁሉ ከኢትዮጵያ በኩል ሊያገኙ የሚፈልጉት ጠንካራ ነገር ለምሳሌ ለምርምር መመቸት፣ በርካታ ወጣት ባለሙያዎች መኖርና የበሽታ አይነቶች ሊሆኑ ስለሚችሉ ያንን ተቋማት አጥንተው ራሳቸውን ማዘጋጀት እንደሚኖርባቸውም ይመክራሉ። ፕሮፌሰር ያሬድ የሕክምና ባለሙያ እንደመሆናቸው ኢትዮጵያ ውስጥ ባሉና በውጭ ሀገራት ሐኪሞች ዘንድ ያስተዋሉትን እንዲህ ይገልጹታል። ትልቁ የኢትዮጵያ ውስጥ የህክምና ጥንካሬ ሐኪሞቻችን፣ የጤና ባለሙያዎቻችን በሽተኛውን በትክክል ይመረምራሉ፣ ባሉት መድኃኒቶች እና መሳሪያዎች አገልግሎት ይሰጣሉ፣ በቴክኖሎጂ ላይ ሙሉ ለሙሉ ያልተመረኮዘ ህክምና ይሰጣሉ። በቀዶ ጥገና ላይ ያሉ ሐኪሞቻችን ክህሎታቸው የትየሌ ነው። በጣም ትልቅ ክህሎት አላቸው እና ቀን ከሌሊት ይሰራሉ። ያንን ከኢትዮጵያ የማየው ጥንካሬ ነው። ደካማ ጎኑ ኢትዮጵያ ውስጥ ሰሪ ምንድን ነው? ብዙ ሰው የመክፈል አቅም የለውም። አብዛኛው ሰው በነፃ ወይም በትንሽ ገንዘብ ነው የሚታከመው እና ያ ደግሞ የምታወጭውን ወጪ አይሸፍንም። ስለዚህ ተቋማቶቹ ይደህያሉ። አብሮ ወደ አሜሪካን ሀገር ስንመጣ ደግሞ ህክምና ወደ ንግድነት ያዘነብላል። ወይ በኢንሹራንስ ወይ በግለሰቡ ስፍያ የሚሰራ ነው። ማንኛውም ነገር በዓለም ላይ የተደረሰበት እውቀት፣ መድኃኒት፣ መሳሪያ ለህክምና አለ። ኢትዮጵያ በርካታ የህክምና ባለሙያዎቿ ከሀገር ውጭ እንደሚገኙ የተለያዩ መረጃዎች ያመለክታሉ። ለጉዳዩ ቅርበት ያላቸው ወገኖች ለዚህ በመንስኤነት የሚያነሱት በያዙት የህክምና ሙያ ተጨማሪ ክህሎት ለማሳደግ ማለምን ቢሆንም ተመልሰው ወደ ሀገራቸው በመሄድ እንዳያገለግሉ ግን ለስራው አስፈላጊ መሳሪያዎችም ሆኑ የመድኃኒት አቅርቦት አለመኖር፣ ለአገልግሎታቸውም ተመጣጣኝ ክፍያ አለማግኘትን ነው። ይህ ችግር የኢትዮጵያ ብቻ ሳይሆን በአጠቃላይ የአፍሪካ ሀገራትም ዋና ችግር መሆኑን ያረጋገጡት ፕሮፌሰር ያሬድ በየህክምናው ዘርፍ ሐኪሞች አስፈላጊና ተጨማሪ ክህሎቶችን የሚያሳድጉባቸው የስልጠና መስኮች በሀገር ውስጥ እንዲያገኙ ማመቻቸትን እንደ አንድ መፍትሄ አንስተዋል። በሌላ በኩል ደግሞ ከሀገር ውጭ የሚሰሩ ኢትዮጵያውያን ለሀገራቸው አስተዋጽኦ እንደማያደርጉ አድርጎ ማሰብ ተገቢ አይደለም ይላሉ። ለምንድነው እንደዚህ የምንለው? ብዙዎቹ በተለያየ መልኩ ከሀገሪቱ ውስጥ ካለው የጤና የትምህርት ጉዳዮች ጋራ ይካፈላሉ። በአጋጣሚ አሁን የአርባኝ ዓመቱን ስናከብር በጀርመንና በአሜሪካ የሚኖሩ አቅራቢዎች ከጎንደር ዩኒቨርሲቲ፣ ከጅማ ዩኒቨርሲቲ፣ ከአዲስ አበባ ዩኒቨርሲቲ ጤና ተቋማት ጋራ በጋራ በስልጠናና አዳዲስ የህክምና ዘይቤዎችን በማምጣት እየሰሩ እንደነበረ ያሳዩበት ነው። ስለዚህ ይህም ሰውየው ሄደ ማለት አለቀ ሳይሆን የተሻለም ነገር ለማምጣት ያስችላል ለማለት ነው። ውጭ ሀገር የሚገኙ ኢትዮጵያውያን ሐኪሞች ካሉበት እየተመላለሱ ከሚሰጡት የሙያ አገልግሎት ባሻገር እሳቸውን ጨምሮ ጥቂት የማይባሉት ወደ ሀገራቸው ጠቅልለው በመመለስ የመስራት ፍላጎት እንዳላቸውም ነው የገለጹልን። የውስጥ ደዌ ከፍተኛ ሐኪሙ ሊያከናውኑ የሚችሉትን ከማስላት በተጨማሪ የሁኔታዎችን መስተካከል የሚጠብቁ ይመስላል። በጎንደር ዩኒቨርሲቲና በላይፕሲሽ ዩኒቨርሲቲ መካከል ዘመናት የተሻገረው ትብብር ያስገኘውን አስመልክቶ እንደ አንድ ማኝ ጊዜ ወስደው ላካፈሉን ፕሮፌሰር ያሬድን በማመስገን ለለቱ ያልነውን በዚሁ እናብቃ። ሸዋየ ለገሰ ነኝ። ሰላም ሁኑ።